ወደ ዩናይትድ ስቴትስ መግባት የሚከለክለው የፕሬዚደንት ዶናልድ ትራምፕ የጉዞ እገዳ በሁለት የዩናይትድ ስቴትስ የፌዴራል ፍርድ ቤቶች መሻሩ ይታወቃል። በዚህም ምክንያት እገዳው ተግባራዊ ሳይሆን ቢቆይም የሕገ መንግስታዊነቱ ጉዳይ ግን እየታሰበበት ነው። የትራምፕ አስተዳደር ይግባኝ እንደሚል ገልጿል። የሆነ ሆኖ እገዳው ስራ ላይ ሳይውል ቢቆይም ተቃዋሚ ወገኖች ግን ዋሽንግተን ዲሲ ላይ ሰላማዊ ሰልፍ ከማድረግ አልታቀቡም። የቪኦኤ ዋን የኢሻ ሰራይን ዘገባ አዲሱ ያቀርበዋል። ሙስሊሞች ከእንግዲህ ወደ ዩናይትድ ስቴትስ አይገቡም የሚለውን የፕሬዝዳንት ዶናልድ ትራምፕ እገዳ የሚቃወሙ ሰላማዊ ሰልፈኞች ዋይት ሀውስ ቤተ መንግሥት ፊት ለፊት ተሰባስበዋል። እገዳው ሙስሊሞች ዩናይትድ ስቴትስ ውስጥ እንዳይኖሩ ለማድረግ ነው ሲልም ይሰማል። ሰልፈኛው የሰሜን ኮሪያና የቬኔዙዌላ እገዳው ውስጥ መጨመር እንኳ የሰልፈኛውን ሐሳብ ማስለወጥ ወይም ቁጣውን ማርገብ አልቻለም። ይሄ ማዘናያ ጋ ነው። ዋና አላማቸው እስላሙን ማህበረሰብ ከዩናይትድ ስቴትስ ማባረር ነው ይላሉ። ሊንዳ ሰሮ ከሰልፉ አስተባባሪዎች አንዷ ነች። በዚህ ሙስሊሞች ወደ አሜሪካ እንዳይገቡ ባገደው ህግ ውስጥ የመቶ ሀገሮችን ስም ብትደረድር ሀቁን አይለውጠውም። የእነርሱ ፍላጎት በመሰረቱ ሙስሊሞችን ከሀገሪቱ ማስወጣት ነው። ይህ ደግሞ ፕሬዚዳንት ትራምፕ በምረጡኝ ዘመቻቸው ወቅት ሙስሊም ፍልሰተኞች ዩናይትድ ስቴትስ እንዳይገቡ የሚያግድግ የማውጣት አላማ እንዳላቸው በግልጥ ተናግረዋል። በዚህ በዋሽንግተን ዲሲው ሰልፍ አንድም ዳኞች ውድቅ ያደረጉትን እገዳ በመደገፍ በሌላ በኩል ደግሞ ሃይማኖትን ኢላማ ያደረገ ውሳኔን በመቃወም በሁለቱም ወገን ማለት ነው ድጋፉን ለማሳየት የተቀላቀለ ብዙ ሺህ ህዝብ መውጣቱ ተመልክቷል። አቪዴህ ሙሳቪያን በብሔራዊ የፍልሰተኞች ህግ ማዕከል ከፍተኛ የፖሊሲ ጉዳዮች ጠበቃ ናቸው። ይህን ሰልፍ ለማካሄድ ምንም ነገር አልታገልንም። ህጉ በደንብ ስለሚያድግልንም ከእንግዲህ ይህን አይነት ሰልፍ ደግመን ደግመን ማድረግ አያስፈልገንም። ወደ ዩናይትድ ስቴትስ የሚገቡ መንገደኞች በእገዳው ወዲያውኑ ባይከለከሉም ዋይት ሐውስ ደካሞችና አደገኞች ከሚላቸው ፍርድ ቤቶች ጋር ያለውን ጦርነት እንደማያቆም አመልክቷል። ፕሬዚዳንቱ የአሜሪካ ሕዝብን ደህንነት ለማስጠበቅ የሚያደርጉትን ጥረት የሚያደናቅፉ ናቸው ሲልም ይከሳል።